ጸሎተ ዮናስ ነቢይ ጸራይኩ በምንዳቤየ ሀበ እግዚአብሔር አምላኪየ ወሰም አኒ በውስተ ከርሰ ሲኦል ወሰም አኒ ቃልየ ወገደፈኒ ውስተ ማይ ምቀልበ ባይር ወአፍላግኒ አገቱኒ ኩሉ ማዕበልከ ወሞገድከ እንተ ላዕሌየ ሃለፈ ወእብዬ ታጎል ኩኑ እንጋ እንቅርማ የንቴከ ወሃሎ ኩኑ እራይ ፀርሃ መቅደስከ አይዘዘኒ ማይ እስከ ነፍስየ ወቀላይኒ መልአኒ ናሁ ርእስየ ወስተ ጥንቃቃተ ደብር ወወረርኩ ስተ ምድር ከመመልክ ታይተ ትርግ ህይወትየ ዘንበለ ሙስና ሃብየከ እግዚኦ አምላኪየ سوف the نفسية and the Tazakarkua is the same as the Timsah, the same as the Timsah, the same as على سرّات